የህወሀት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ካቀረቡት ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር የአዲስ ሹሞችን ምደባ በሚያደናቅፉት ላይ እርምጃ ወስዳለው አለ። በመንግስታዊ መዋቅሩ ላይ ማስተካከያ እያደረገ መሆኑን ያስታወቀው የትግራይ ጊዜያዊ አስተዳደር የአዲስ ኃላፊዎችን ምደባ ጨምሮ የጊዜያዊ አስተዳደሩን ተግባራት የሚያደናቅፉትን አካላትን በሕግ ጠይቃለሁ፣ እንቅፋት ከመፍጠር ይቆጠቡ ሲል አስጠነቀቀ። የክልሉ ጊዜያዊ አስተዳደር ትላንት ረቡዕ ማምሻውን ባወጣው መግለጫ ህዝቡ ፈጣን ቀልጣፋና ውጤታማ በሆነ መንገድ ለማገልገል ከላይ እስከታች የሚያደርገውን ክልላዊ የመዋቅር ማስተካከያ አጠናክሮ ይቀጥላል ብሏል። ይህ በእንዲህ እንዳለ በክልሉ የሚገኙ የኦርቶዶክስ ተዋሕዶ ሃይማኖት አባቶች የጊዜያዊ አስተዳደሩና የህወሓት አመራሮች ልዩነትን ከሚያባብሱ መግለጫዎች ተቆጥበው ችግራቸውን በውይይት እንዲፈቱ ጥሪ አቅርበዋል። ሙልጌታ አጽባ ከላይ እስከ ታች ባለው የአስተዳደር እርከን ላይ እያደረገ የሚገኘውን የመዋቅር ማስተካከያ አጠናክሮ እንደሚቀጥል ያስታወቀው የትግራይ ክልል ጊዜያዊ አስተዳደር ሂደቱን በሚያደናቅፍ ማንኛውም አካል ላይ ህጋዊ አሰራርን በመከተል ተጠያቂ የሚሆኑበትን እርምጃ እንደሚወስድ በውጭም ሆነ በሀገር ውስጥ ያለው ህዝባችን እንዲያውቅልን እንፈልጋለን ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዝደንት ጽህፈት ቤት ትላንት ረቡዕ ነሐሴ 22 ቀን 2016 ዓ ምት ማምሻ ሳውን ለትግራይ ህዝብ በሚል ርዕስ ባወጣው መግለጫው በህዝባዊ ወያነ ሐርነት ትግራይ ህወሀት አመራሮች መካከል በተፈጠረ የስልጣን ሽኩቻ ምክንያት ጊዜያዊ አስተዳደሩ ስራዎቹን በሚገባ መፈጸም አልቻለም በማለት አንስቷል። የትግራይ ህዝብ የራስን ዕድል በራስ የመወሰን መብት እንዲከበር አበይት ስራዎች ለመፈጸም ጥረት በሚደረግበት ጊዜ ህገወጥ ጉባኤ ያካሄደውን ቡድን ትግራይን ስርዓት አልባ ለማድረግ እየሰራ ነው በማለት ከሷል። የፕሬዚደንቱ ጽህፈት ቤት በጊዜያዊ አስተዳደሩ እየተካሄደ ነው ያለው የመዋቅር ማስተካከያ የክልሉን ህዝብ ፈጣን፣ ቀልጣፋና ውጤታማ በሆነ መንገድ ለማገልገል ያለመ ነው ብሏል። በመግለጫው የህወሀት ጽፈት ቤት በጊዜያዊ አስተዳደሩ የሚደረግ ነባር ኃላፊዎች ሽረት አስፈጻሚ እንደማይሆንና አዲስ ኃላፊዎች ሹመትም ተቀባይነት እንደማይኖረው በመግለጽ ለሁሉም የዞንና የወረዳ ጽህፈት ቤቶች ደብዳቤ መላኩ ይታወሳል። በሌላ በኩል በክልሉ የሰሜናዊ ምዕራብ ዞን ህወሓት ጽፈት ቤት ባወጣው መግለጫ በቅርቡ የዞኑ አስተዳዳሪ ሆነው በአቶ ጌታቸው ረዳ የተሾሙትን አቶ ተክላይ ፍቃዱን እንደማይቀበሉ አስታውቀዋል። የህወሓትን ህግና ደንብ የጣሳ አካሄድ ነው በማለት የአስተዳደሩን ምደባ የተቃወመው የዞኑ የፓርቲ ጽፈት ቤት ሿሚዎቹም በአስራ አራተኛ የፓርቲ ጉባኤ የታገዱና ህወሓትን የማይወክሉ ሰዎች መሆናቸው ምድባቸው ተፈጻሚነት አይኖረውም በማለት ምክንያቱን በመግለጫው አስረድቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ባለፈው ነሐሴ 15 ቀን 2016 ዓ ም ከዞን እስከ ክፍለ ከተማ ያሉ የክልሉ መንግስት መዋቅሮች የፕሬዚደንቱ ጽህፈት ቤት የማያውቀውን ስብሰባ እንዳያደርጉ ያስተላለፉትን መመሪያ ያስታወሰው የሰሜን ምዕራብ ትግራይ ዞን ህወሓት ጽህፈት ቤት መመሪያው ያልተማከለ የአስተዳደር መርህና ህገ መንግስቱን የሚጻረር በመሆኑ መስተካከል ይኖርበታል ብሏል በመግለጫው። በተያያዘ ዜና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተለይተው የራሳቸው ክልላዊ ቤተ ክህነት በመመስረታቸው ያስታወቁ የታወቁት የመንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት አባቶች በዛሬው ዕለት በሰጡት መግለጫ የክልሉ ህዝብ ችግር ውስጥ በሚገኝበት፣ እንዲሁም የክልሉ አስተዳደራዊ ወሰን ቅድመ ጦርነት ወደነበረበት ይዞታ ሳይመለስ የህወሀት አመራሮች የፈጠሩት ልዩነት አሳዝኖናል ሲሉ አስታውቀዋል። በፓርቲው አመራሮች መካከል የተፈጠረው ልዩነት ለትግራይ ህዝብ የማይመጥን ተግባር ነው ሲሉ በመግለጫቸው የኮነኑት የጠቅላይ ቤተ ክህነቱ አባቶች አመራሮቹ ልዩነትን ከሚያባብሱ መግለጫዎች እንዲቆጠቡ ጠይቀው ችግሩን በውይይት ብቻ እንዲፈታም ጥሪ አቅርበዋል። መራህተና በትዝአ ተኸሙልና ቃል መሰረት አቦታትና አይትስግኡ ናብ ግጭት፣ መሪዎቻችን አባቶች አትስጉ ወደ ግጭት አንገባም ብላችኋል። ቃል በገባችሁልን መሰረት ልዩነቶቻችሁን በውይይት እንድትፈቱ አደራ እያልን ልዩነትን ከሚያባብሱ መግለጫዎች እንድትታቀቡ ጥሪ እናቀርባለን። ሁላችሁም አመራሮች በአንድ ልብ በመስራት ላለፉት አራት ዓመታት ጎርፍ፣ ቁር፣ ሙቀትና ረሃብ እየተፈራረቁበት በመሰቃየት ላይ ያለውንና በተቀደደ ድንኳን የሚሰቃየውን ተፈናቃይ ሕዝባችሁን ወደ ቀዬው እንድትመልሱ እንጠይቃለን። የክልሉ ጠቅላይ ቤተ ክህነት አባቶች የመደበኛ ሆኑ የማህበራዊ ብዙሃን መገናኛዎች የአመራሮቹን ልዩነት ከማስፋት ይልቅ ወደ አንድ እንዲመጡ የማድረግ ሰላማዊ ስራ እንዲሰሩ ጥሪ አቅርበዋል። አያይዞም የፕሪቶሪያውን የሰላም ስምምነት በምልአት እንዲተገበር በመግለጫቸው ጠይቀዋል። በሌላም በኩል ለሶስት ቀናት የትግራይ ክልልን የጎበኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ሆሴ ማሲንጋ ከጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና ከህወሀት ሊቀመንበር መንበር ዶክተር ደብረ ጽዮን ገብረ ሚካኤል ጋር በተናጠ ለመቀጠል መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ከህወሓትና ከጊዜያዊ አስተዳደሩ አመራሮች ጋር የተካሄደው ውይይት ፍሬያማ ነበር ብለዋል። በትግራይና በአካባቢው ዘላቄታዊ ሰላምና መረጋጋት ለማምጣት የፕሪቶሪያው የሰላም ስምምነት ባለው መሰረታዊ አስፈላጊነት ላይ አጽንኦት ሰጥተው መነጋገራቸው አመልክቷል። የህወሓት ጽህፈት ቤት ባወጣው የጽሁፍ መረጃ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና አዲስ የተመረጡ የፓርቲው የማዕከላዊ ኮሚቴ አባላት ከአምባሳደር ንጋጋራ ጋራ በወቅታዊ የክልሉ ሁኔታና በፕሪቶሪያው የሰላም ስምምነት ላይ መወያየታቸው አስታውቋል። በውይይቱ የተፈናቃዮችና በሱዳን የሚገኙ ስደተኞች አለመመለስ፣ የትግራይ ግዛታዊ አንድነት ወደ ቅድመ ጦርነት አለመመለስ፣ እንደዚሁም ወራሪ ያሏቸው ኃይሎች ከክልሉ አለመውጣት ላይ ለአምባሳደሩ ገለጻ መደረጉን ጽሕፈት ቤቱ ገልጿል። በጦርነቱ ለተፈጸመው በደል ተጠያቂነት አለመስፈኑም መነሳቱ አመልክቷል። የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳም ከአምባሳደር ማሲንጋ ጋር ለትግራይ በ በጣም አስፈላጊ በሆኑ ጉዳዮች ላይ ተወያይተናል ሲሉ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም